ኢኮኖሚው አለ። የኢትዮጵያ መንግስት እስከ 2012 የበጀት ዓመት መጨረሻ 3 ሚሊዮን የስራ ዕድል ለመፍጠር ማቀዱን አስታውቋል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሰኞ ለህዝብ ተወካዮች ምክር ቤት አባላት ባሰሙት ንግግር በየዓመቱ ከሁለት ሚሊዮን ያላነሰ የሰው ኃይል ስራ ፈላጊዎችን ይቀላቅላል። በጠቅላይ ሚኒስትሩ መረጃ መሰረት ኢኮኖሚው በየዓመቱ የሚፈጥረው የስራ ዕድል ከአንድ ሚሊዮን አይዘልም። ኢኮኖሚው እስካሁን በዓመት የሚፈጥረው የስራ ዕድል ከአንድ 1 ሚሊዮን እምብዛም አይዘልም። ችግሩን በዘላቂነት ለመፍታት እንዲቻል የተቋቋመው ኮሚሽን ወደ ተግባር ገብቷል። እስከ መጪው የበጀት ዓመት መጨረሻ ድረስ ለ3 ሚሊዮን ዜጎች በአገር ውስጥና ከሀገሮች የስራ የሥራ ዕድል ለመፍጠር እየተሰራ ሲሆን በ2011 በጀት ዓመት 1.4 ሚሊዮን ዜጎች የሥራ ዕድል ተፈጥሯል። በአብዛኛው የተፈጠሩት የሥራ ዕድሎች የጥቃቅንና አነስተኛ ኢንተርፕራይዝ ልማትን በመጠቀም የተፈጠሩ ናቸው። የምጣኔ ሀብት ባለሙያው አቶ ጌታቸው ተክለማርያም የኢትዮጵያ መንግስት ተቋማት ባላቸው ያልተቀናጀ አሰራር ምክንያት ጠቅላይ ሚኒስትሩ የጠቀሱት ቁጥር እውነታውን ማሳየት ስለመቻሉ ጥርጣሬ አላቸው። የስራ ፈጠራ ዘሮቻችንን እንዳናምናቸው የሚያደርግ ማለት ዳብል ካውንቲንግ አለ። አንድ የሴቶች የጥቃቅንና አነስተኛ ኢንተርፕራይዝን ኮንሲደር ብሎ ይታደርገው አትሊስት በሎከል ሌቭል በሁለት ተቋማት ደረጃ ይመዘገባል። በአንድ በጥቃቅንና አነስተኛ ቢሮ ውስጥ ይመዘገባል። ሌላ በሴቶች ቢሮ ውስጥ ይመዘጋል። ኦኬ፣ ይህንን ጥቃቅንና አነስተኛ ኢንተርፕራይዝ ደግሞ ፋይናንስ የሚያደርገው የማይክሮ ፋይናንስ ባንክ ካለ ደግሞ በዛ ማይክሮ ፋይናንስ ነው ወይ በዛ ባንክ ስር ደግሞ ቻናሉ ይመጣል። ሌላኛው ሶስተኛና ይህን ፋርዘር ኮምፕሊኬት የሚያደርገው እነዚህ ሴቶች፣ ወጣቶች ከሆኑ ደግሞ የወጣቶች ቢሮ ኢንቮልቭ ደሆኑ ራሴም ስራ ፈጥር ያለው ይላል። አሁን አንድ ኢንተርፕራይዝ ነው የምናወራ ያለ ነው በስንት ቻናል እንደ ኢምፕሎይመንት ፈጠራ እንደሚመጣ አስቸው። ኢምፕሎይመንት ፊገሮቻችን አሁን ባለው ሁኔታ እንግዲህ ትላንት ጠቅላይ ሚኒስትሩ የገለጡት ነገር ይሄ ነገር በአብዛኛው በጥቃቅንና አነስተኛ የተደራጁ ተቋማት እንደሚጨምረው የሚለው ማለት ደብል አካውንቲንግ ግን በውስጡ ያለበት ፊገር ምናወራ ያለ ነው። ቢኮዝ የመረጃ አያያዛችን እራሱ አሁን ባለው ሁኔታ ኮንሶሊዴትድ የሆነ ፊልተርድ የሆነ ፕሮፕ የያዝ የተጠናቀረ የተለየ አይነት መረጃ በስራ ፈጠራ ረገድ የለንም። ቢኮዝ በስራ ፈጠራ ላይ የተቀናጀ አደረጃጀት የለንም አሁን ባለበት ሁኔታ። በቦን ዩኒቨርሲቲ የልማት ጥናት ተቋም ከፍተኛ ተመራማሪ የሆኑት ዶክተር ተካልኝ ጉቱ እንደሚሉት የስራ አጥነት ቁጥርን ለመለየት በየክልሎቹ ጥናት ይካሄዳል። በጥናቱ ወቅት በሚሰሩ መጠይቆች ሰዎች ስራ አለን ቢሉም የተሰማሩበት የስራ ዘርፍ ውጤታማ የማይሆንበት እድል ሊኖር ይችላል። መጠይቅ ሲጠየቅ ብዙ አይነት አጠያየቆች አሉ። ለምሳሌ ለምሳሌ ባለፉት ሰባት ቀናት ውስጥ ወይም ባለፉት አመታት ውስጥ ስራ አጠው ነበረ ወይ? ስራ መስራት ፈልገው ስራን አላገኙም ወይ? ወይ ደግሞ ስራ እየሰሩ ከሆነ ደግሞ እየሰሩ ያሉት ስራ በቂ ነው ወይ? ያሉት ጊዜ ጋር እኩል ነው ወይ? ምሳሌ ውስጥ ባስረዳ አንድ ሰው ስምንት ሰዓት ከሆነ የሚሰራው ለዛ ሰውዬ ያለው ስራ ለምሳሌ አራት ሰዓት ብቻ ከሆነ አንምፕሎይመንት ብቻ ሳይሆን አንደር ኤምፕሎይመንት የምንለውን ነው የሚያሳየው። እና ብዙውን ጊዜ ግብርና ውስጥ ያሉት በአጠቃላይ ትንሽ መሬት ላይ ነው የሚተዳደሩት። ቀኑ ሙሉ እዛችሁ ማሳ ላይ ስለምውሉ ቀኑ ሙሉ ስራ እየሰራሁ ነው ብሎ ሪፖርት ሊያደርጉ ይችላሉ። እና ስራ አጥነት ብለን ዝም ብለን ስንል ሰውዬው ይሄንን እኔ እየሰራሁ ነው ቀኑ ሙሉ ብሎ እዛችሁ ምርታማነትን የሚያሳድግ ስራ ላይሆን ይችላል የተሰማራበት፣ ወይ ደግሞ እዛ ውስጥ ብውልን በሚገባ መጠን ምርታማነቱን ላያሳድግ ይችላል። ነገር ግን ስራ እየሰራው ነው ብሎ ሪፖርት ሲያደርግ ይሄ ሰውዬ ስራ እየሰራ ነው ተብሎ ሊመደብ ይችላል ስራ አጥነት ውስጥ ላይመደብ ይችላል ማለት ነው በአጭር ቋንቋ። ስለዚህ ያንን ግድፈት ለመቀነስ ሌላኛው የመለኪያ ዘዴ ተብሎ የተመሰረተው ምንድን ነው? አንደር ኢምፕሎይመንት አንደር ኢምፕሎይመንት ማለት ደግሞ ምንድን ነው? ሰው መስራት ፈልጎ ግን መስራት በሚገባው የስራ ሰዓት ልክ ሳይሰራ ሲቀር ማለት ነው። በኢትዮጵያ ውስጥ በአጠቃላይ አን ኢምፕሎይመንት ሬቱን ብትወስድ ከሁለት ሺ አስር ጀምሮ ለምሳሌ ሪሴንት እስከ ሁለት ሺ አስራ ዘጠኝ በፈረንጆች ወስደን ብናይ እስከ ሁለት ሺ አስራ አምስት ሪላቲቭሊ የቀነሰ ቢያሳይም ከሁለት ሺ አስራ አምስት ወዲህ ግን ብዙ ምክንያቶች መደርደር ይቻላል። አን ኤምፕሎይመንቱ በጣም ለኢኮኖሚው ወይም ደግሞ ለማህበረሰቡም ለሰው ልጅ መኖሪያም አሳሳቢ በሆነ መልኩ እያደገ መጥቷል። ለዛ ደግሞ የሚጠቀሱ ብዙ ምክንያቶችን ማንሳት እንችላለን። ከሁለት ሺህ አስራ አምስት ጀምሮ በኢትዮጵያ ውስጥ በተለይ ብንወስድ ስቴቢሊቲ የለም። ስቴቢሊቲ የለም ማለት ምንድን ነው? ኢንቨስትመንት መስፋፋት አይችልም። ምርትና ምርታማነትን የሚያሳድጉ ብዙ ቴክኖሎጂዎች እንደ ልብ መስፋፋት አይችሉም። ቱሪዝሙ ይቀንሳል። መንግስት ማስፋፋት ያለበትን ኢንቨስትመንቶች ማስፋፋት አይችልም በሚገባ መጠን ኢትዮጵያ ውስጥ መጥተው መስራት አይችሉም ይሄ ሁሉ ደግሞ ምንድን ነው የሚያስደርገው የሚፈጠር እና ልፈጠር የሚገባቸውን ስራዎችን መጠን ሳይፈጠሩ ይቀራል ማለት ነው ስለዚህ ይሄ ሁሉ ፋክተሮች ተጨማምረው እና አሁን ደግሞ በተለይ ከኢንስተቢሊቲው ከአመጹም ከምኑም ጋር ከፖለቲካውም ጋር ሲወራረሱ የመጡ ችግሮች እሱም ሌላ ችግር እየወለደ እንደገና ስራ አጥነትን እየጨመረ ጠቅላይ ሚኒስትሩ እንዳሉት የስራ አጥነቱ አሳሳቢ ደረጃ ላይ ሊደርስ ይችላል። ለመሆኑ የኢትዮጵያ የስራ አጥነት መረጃ በኢመደበኛው ኢኮኖሚ ውስጥ ያለውን ነባራዊ ሁኔታ እንዴት ይፈትሻል? ይህ ኢ-መደበኛ የሚባለው የኢኮኖሚ ዘርፍ ጫማ ጠራጊውን የቀን ሰራተኛውን ጫትና ማስቲካ ነጋዴውን ያካትታል በዚህ የስራ ዘርፍ የተሰማሩ ዜጎች ግብር አይከፍሉም በመንግስት ተቋማቱም በአግባቡ ቁጥጥር አይደረግባቸውም ግፋ ሲልም በአገሪቱ አጠቃላይ ዓመታዊ የምርት መጠን ውስጥ ያላቸው ድርሻ ጭርሱን አይታወቅም። በዚህ ሳቢያ በኢመደበኛ ኢኮኖሚ ውስጥ ያለውን ስራ አጥነት መመዘንም ሆነ በቁጥር መናገር ፈታኝ እንደሆነ የምጣኔ ሀብት ባለሙያው አቶ ጌታቸው ያስረዳሉ። ይህንን ኢንፎርማል ኢኮኖሚ ውስጥ ያለውን ማህበረሰብ ደግሞ ስትገመግመው በብዛት አንደር ኢምፕሎይድ። አንድ ጠላ የምትሸጥ ሴትዮ ብታስባት በሳምንት አንድ ጊዜ ጠላ ታወጣለች፣ ከዛ አስራ ቁጭ ነው የምትለው አይደል ዩኒቨርስቲ ሴትዮ መስራት ከምትችለው በታች እየሰራች ስለሆነ በሌሎቹ ኢኮኖሚክ ስትራክቸር ውስጥ ሊሆን አንኤምፕሎይድ የሆነ ሴትዮ መጀመሪያ ኢንፎርማል ሴክተር ውስጥ ነው የሚሰራው፣ ሲቀጥል ደግሞ ከሚገባትን በታች ሰዓት ነው የሚሰራው። ሲን ዝን በኢንፎርማል ሴክተር ስለዚህ አንኤምፕሎይድ። ይህ ኮምፕሊትሊ ቁጥር ውስጥ የማይገባ ነገር ነው። ሌላውን ግን ወደ ፎርማል ኢኮኖሚ ራሱ ስትመጣ በግብርና ውስጥ ሪደንዳንት ሌበር የምንለዋል። ባይ ደግሞ የኢንዱስትሪ ያለው ስታዲ ትልቁ አላማ እኮ ይህንን ያለ ስራ ወይንም ደግሞ ከሚገባው በላይ ተከማ ቋንቋቸው ያለ የግብርና ሀይል ከግብርና ሴክተር ማውጣት ሌላ አላማ ሪደንደንት ሌበር የምንለው አላስፈላጊ የሆነ ለምሳሌ በአንድ ነጥብ አምስት ሄክታር ላይ አክቹዋሊ ኢፌክቲቭሊ መስራት የሚችሉት ሰዎች ሁለት ቢሆኑ እና ሁለቱ ሰዎች ያንን መሬት በአግባቡ ማልማት ቢችሉ አሁን ባለው ሁኔታ አምስት ሰዎች የሚሰሩ ቢሆኑ እነዚህ ሶስቱ ሰዎች በኦፊሽል ስታሲ ተቀጥረዋል ነው ይባላል፣ ስራ እየሰሩ ነው ይባላል። ግን ይህን አክቹዋል ኬስ ሪደንደንት ሌበር ናቸው፣ አላስፈላጊ ናቸው። ለፕሮዳክቲቪቲ ምንም የሚጨምሩት ነገር የለም። ሲጀመር ኢንዱስትሪያል ስትራቴጂ የሚቀረጸው እነዚህን ሶስቶች ከዚያ ግብርና ማላቅ ለማላቅ ያቀ ሪዘንደንት ሌበሩን ኮንሲደር አያደርግም። አንፕሎይመንት ይህ እንግዲህ የሚባለው አሁን አስራ ነጥብ ሁለት የሚባለው በፎርማል ሴክተር ውስጥ የምና የመንግስት ስታት የሚያውቃቸው ስራ አጦች ወይም ደግሞ ይሄ አሁን በኢትዮጵያ እንግዲህ አንኢምፕሎይመንት ስትል ለኤክስቴንድድ ሀውስ አሁን በአሜሪካ ኢኮኖሚ ለሶስት ወር ይመስለኛል ለሶስት ወር ስራ ፈልጎ እየፈለገ አክቲቭሊ ስራ ፈልጎ ስራውን ሄዶ እየፈለገው ያላገኘው ሰው ለሶስት ወር እንደሱ ሆኖ የሞከረ ሞክሮ ያጣ ሰው ሲሆንና አንኤምፕሎይድ ነው ይባል እዚህ። እሱን ዴፊኔሽን ብንዋስ ይሄ ማለት እንግዲህ ፎርማል ኢኮኖሚ ውስጥ ቆይተው ማለት ኤግዚስት የሚያደርጉ ሰዎች ስራ እየፈለጉ ግን ማግኘት ያልቻሉ ሰዎች ቁጥር ነው አስራ አንድ ነጥብ ሁለት ሚሊዮን። ለዛ ነው የኢትዮጵያ አንኤምፕሎይመንት ሁሉ ጊዜ ግራ የሚያጋባው አስራ ስድስት ፐርሰንት ምናምን አካባቢ ነው አንኤምፕሎይመንት ስትል ምንድን ነው እየተወራ ያለው የሚለው ያጭራጭቃል። ቢኮዝ ጠቅላላ ከምታየው የምታያቸው ብዙ ፋክተሮችን ግምት ውስጥ ያላስገባ ስታስቲክስ ጠቅላይ ሚኒስትር አብይ አህመድ ባለፈው ዓመት ተፈጠሩ ያሏቸው አንድ ነጥብ አራት ሚሊዮን የስራ ዕድሎች በጥቃቅንና አነስተኛ ተቋማት በኩል መሆኑን ተናግረዋል። መንግስት ተስፋ ጥሎበት የነበረው የአነስተኛና ጥቃቅን የስራ ዘርፎችን የማስፋፋት ውጥን የክህሎት፣ የግብአት የገንዘብ አቅርቦት እጥረት ፈትኖታል። በስራዎቹ የተሰማሩ ዜጎች አስተዳደራዊ ክህሎት መጓደል ሌላው ፈተና ነው። የመሰረተ ልማትና አስፈላጊ ማሽኖች እጦትም ዘርፉን የገጠሙት ችግሮች ነበሩ። ዶክተር ተካልኝ ከከፍተኛ የትምህርት ተቋማት ተመርቀው በመንገድ ስራ የተሰማሩ ወጣቶች የገጠማቸውን ፈተና ያስታውሳሉ። ትልቁ ችግር አንዱ ምንድን ነው እያስተባልን ያለነው ብዙ አፍሪካ ሀገራትና ኢትዮጵያን ጨምሮ ሜንሊ ማለት ነው፣ የሚፈጠሩ ስራዎችና ሰዎቹ ወይ ልጆቹ ወይ ወጣቶቹ ተምሮ የሚወጡት ትምህርት አይመጣጠንም። ለምሳሌ የዛሬ ሶስት አመት መንግስት የተለያዩ ፕሮጀክቶችን ነደፈና ኮብልስቶን ላይ የተሰማሩ ወጣቶች ነበሩ። አንዳንዱ ማናጅመንት ተምሮ፣ አንዳንዱ አኒማል ሳይንስ ተምሮ ኮብል ነው። ይሄ ማለት ምን ማለት ነው? ከስራ እጥነት ውስጥ ስትራክቸራል አንፕሎይመንት የምንለው ስትራክቸራል አንፕሎይመንት ማለት ምንድን ነው? ሰዎች ተምሮ ይወጣሉ። ይዘው የወጡት ስኪል ግን በገበያ ላይ የማይፈለግ ሲሆን ማለት ነው። እንደዚህ አይነት ችግሮች የበለጠ ችግሩን እያገዘፈው እያገዘፈው ይሄዳል። የኢትዮጵያ መንግስት በፍጥነት ለሚያድገው የሕዝብ ቁጥር ስራ ለመፍጠር ሁነኛ መንገድ አድርጎ የተከተለው የጥቃቅንና አነስተኛ ተቋማትን የማስፋፋት ውጥን ከምን ደረሰ? አቶ ጌታቸው በጀመሩት የስራ ዘርፍ የቆዩ፣ ተሳክቶላቸውም የገንዘብና የስራ አቅማቸውን ያሳደጉ ጥቃቅንና አነስተኛ ተቋማት ጥቂት መሆናቸውን ያስረዳሉ። ጥቃቅና አነስተኛ ጥቃቅንና አነስተኛ ሆኖ እንዲቀር የተፈጠረ በእንዳያድግ አሁን እሱን ለማየት ከፈለግ ማረጋገጫው ወደ ያለንን ከጥቃቅና አነስተኛ ወደ መካከለኛ ከመካከለኛ ወደ ትልልቅ ኢንተርፕራይዞች ያለውን የግራጁዌሽን ሬቱን ያው በጣም ስሞል ነው። ከዛ ውጭ ሌላ እሱን የሚያሳይ በጥቃቅና አነስተኛ ደረጃ ተቋቋሞ በአመት ውስጥ ኦፕሬሽናል ሆነ መቀጠል የቻሉ ጥቃቅና አነስተኛ ኢንተርፕራይዞቹን ሬት ተመልከት፣ በጣም ስሞል፣ ሰርቫይቫል ሬታቸውን በጣም አነስተኛ ነው። ከዛ ውጭ የግራጁዌሽን ሬቱን በጣም ስሞል ነው። እነዚህ ሁለት ነገሮች ኢንዲኬት የሚያደርጉት ሙቭመንቱ ፍሮም ዲዛይን ችግር ነበረበት። መጀመሪያ የጥቃቅንና አነስተኛ ሲፈጠር ሊያድግ ከሆነ ኢንዱስትሪያል ሊንኬጅ መኖር አለበት። ግሎባል ቫሊዩ ቼይን ከምንለው ጋር በሀገር ውስጥም ደረጃ በፎሪን ዳይሬክት ኢንቨስትመንት ከምናመጣቸው ተቋማት ጋር በሀገር ውስጥ ካሉ መካከለኛና ትልልቅ ኢንተርፕራይዞች እና ፋብሪካዎች ጋር የተቀናጀ ወደፊት እና ወደኋላ የሚሄድ ሊንኬጅ ኢስታብሊሽ ተደርጎለት ነው መከናወን የነበረበት። እሱ ሚሲንግ ነው አሁን ባለበት ያለበት ሴናሪዮ እንኳን አሁን በሀገር ደረጃ የምንገነባቸው ነው ትልልቅ ሀብት የምናፈስባቸው ኢንዱስትሪያል ፓርኮች እንኳን ከጥቃቅና አነስተኛ እንቅስቃሴዎቻችን ጋር ሊንኬጅ የላቸው። በኢትዮጵያ መንግስት መረጃ መሰረት በጎርጎሮሳዊው ሁለት ሺ አስራ ሰባት ዓ.ም ብቻ በተለያዩ የአገሪቱ ክፍሎች ከሚገኙ ከፍተኛ የትምህርት ተቋማት ከ150 ሺህ በላይ ወጣት ምሩቃን ትምህርታቸውን አጠናቀው የስራ ገበያውን ተቀላቅለዋል። የኢህአዴግ ልሂቃን በውስን ተቋማት ተወስኖ የቆየውን የከፍተኛ ትምህርት በፍትሐዊነት ማዳረስ ተችሏል ሲሉ ቢሞግቱም የጥራቱ ጉዳይ ወጥመድ የሆነባቸው ይመስላል። ከፍተኛ የትምህርት ተቋማት ለተማሪዎቻቸው በቂ እውቀትና ክህሎት መስጠት አለመቻላቸው ሌላው ፈተና መሆኑን የፖለቲካ ተንታኙ ዶክተር ሙከርም ይፍትህ ያስረዳሉ አድርጎ ወጣ ሲባል ኤክስፐርት ከሚደረጉበት እነዚህ ሶስት ኤሌመንቶች የእውቀት አንደርስታንዲንግ ችሎታው፣ ሁለተኛ የባህሪ ለውጥ ይሄ ዲስፕሊን የመሆን ነገሮችን አንደርስታንድ የማድረግ የባህሪ ለውጡ ግለሰባዊ ሲቪሊቲ የምንለው ነገር ዲስፕሊን የሚባለው ነገር ኤሌመንት አለ። ሶስተኛውና ወሳኙ ደግሞ ክህሎት የምንለው ኤሌመንት አለ እና እነዚህ ሶስቱን ይዞ እየወጣ ነው ወይ ዩኒቨርሲቲዎች ይህን መስጠት የሚችል አቅም አላቸው ወይ የሚለው ያለፉትን አስራ አስራ አምስት ዓመታት ቁጭ ብለን ብንገመግብ ትልቅ ክፍተት እንዳለበት መገንዘብ ይቻላል። እንግዲህ ይህን ስል አንዳንድ ተማሪዎች ብቃት ኖሯቸው ታዋቂ ከሚባሉ ተቋሞች ጋር ትስስር እየፈጠሩ የስራ ልምድ ለማግኘት የሚያደርጓቸው ጥረቶች፣ የበለጠ በማንበብ ራስህን ለመገንባት የምንተደርገው ጥረት አለ። ከዚህ ውጭ ግን እንደ ስርዓት ይሄ ሶስት ኤሌመንት በዋናነት ባለመሟላቱ መንግስታዊ የሆኑና መንግስታዊ ያልሆኑ ተቋማት እነዚህ የተመረቆ የሚወጡትን ተማሪዎች ለመቅጠር ኤክስፔክት የሚያደርጓቸው ሶስት ኤሌመንቶች አሉ። ቅድም ያስቀመጥኩት አንድ ኤን ጂ ኦ ውስጥ ተቀጥሮ የሚሰራ አንድ የስነ ማህበረሰብ ጥናት ኤክስፐርት ሶሲዮሎጂስት፣ ወይ አንትሮፖሎጂስት፣ ሶሻል ወርክ የተማረ አንድ ሰው ያለው የህብረተሰብ አንደርስታንዲንግ ምንድን ነው? ማህበራዊ ችግሮችን በደንብ አናላይዝ ማድረግ ይችላሉ፣ እውቀቱ ብቃቱ አለው ወይ ብለው ይገመግማሉ። ሰዎችን ኢንተርቪው ያደርጋሉ። እና ሁለት ሶስት አራት ጥናቶች አሉ፣ አዲስ አበባ ላይ በተለያየ አካባቢ የተሰሩ አንድ ትልቅ ክፍተት የሚታየው ቀላል የማይባለው በዩኒቨርሲቲ ግራጁዌት አድርጎ የወጣሉ ተማሪዎች ትልቅ የሆነ የኖለጅ ጋፕ አለባቸው። ይሄ እንግዲህ ከካሪኩለም ጋር የሚያያዝ የትምህርት ጥራት መጠበቅ አለመጠበቅ ጉዳይ ጋር የሚያያዝ ግለሰቡ ማንበብ አለማንበብ ባለመቻሉ ወይንም ጥረት ማድረግ ካለማድረጉ ባሻገር እንደ ስርዓት ያለን ትልቅን ክፍተት አመላካች ስለሚሆን ማለት ነው። ሥራ አጥነት ቁጥር እየጨመረ በሄደ ቁጥር ከመንግስት ጋር በተያያዘ የሚኖረው ዲሳትስፋክሽን በዛ ሁለ ከፍ እያለ ይሄዳል። ይሄን ደግሞ ዲሳትስፋክሽን አንዳንድ ፖለቲካል የሆኑ ተቋማት ፖለቲካል ፓርቲዎች ሊሆኑ ይችላሉ። አሁን በቅርብ ጊዜ ደግሞ በስፋት እየገቡ ያሉ ነው። ፖለቲካዊ አላማ ይኖራቸው ማህበራዊ የሆነ ለውጥ አላማ ይኖራቸውም እንደሆነ የማይተዋወቁ ግን አደረጃጀቶች ይሄኛውን ወጣት ክፍል ለራሳቸው አላማ ኤክስፕሎይት እንዲያደርጉት ይሆናል ማለት ነው፣ እና በብዙ መልክ ሊታይ የሚችል ነው። ዶክተር ተካልኝ ፖለቲካዊው ጥንቅጥ የተጫነው መንግስት ብቻውን የስራ እጦት ፈተናን መፍታት ስለመቻሉ እርግጠኛ አይደሉም። ከስራ አጥነት ባሻገር ከአቅምና ክህሎታቸው በታች የሚሰሩ ዜጎች ጉዳይም አሳሳቢ መሆኑን ያስረዳሉ። የኢትዮጵያን አንምፕሎይመንት ችግር ብትወስድ ብዙውን የሚወጡት መረጃዎች የሚያሳዩት አንምፕሎይመንት አብዛኛው የአርባን ችግር ነው ይላሉ። እውነት ነው። አርባን ችግር ያስባለበት ምክንያት ምንድን ነው? ብዙዎቹ ተመርቆ የሚወጡት ከተማ ተኮር ስለሆኑ ነው። ነገር ግን ወደ ፐሪፈሪ ያሉት ገጠር ያሉት ስራ እየሰሩ ነው ተብሎ ይገመታል። በአንደር አንምፕሎይመንቱ በጣም በጣም በጣም ሀይ ነው። ለምሳሌ እስከ ሀምሳ ስልሳ ፐርሰንት አንደር ኢምፕሎይድ ናቸው መንግስት በሚገባ ችግሩን አይተውታል ተረድተውታል ብዬ አስባለሁ ነገር ግን ያንን ችግር ለመፍታት በቂ ሪሶርስ በቂ ጉልበት እና በቂ ፖሊሲ ነድፏል ወይ እሱ እሱን እጠራጠራለሁ ይሄ አሁን ያለው መንግስት ደግሞ በኢንስተቢሊቲ የተወጠረ ነው በአለመረጋጋት የተወጠረ ነው ከዚህም ከዛ መመጾች ይነሳሉ ዲስፕሌስመንት አለ እንደዚህ ችግሮች ሲከሰቱ ሰዎች እንደ ልብ ተንቀሳቅሰው እንዳይሰሩ ያደርጋል ሁለተኛ ደግሞ ማስመር የምፈልገው ምንድን ነው ይሄ ይሄን አንኤምፕሎይመንትን ለመፍታት መንግስት ፖሊሲንና የተለያዩ ኢንስቲቱሽኖችንን ቀርጾ ለዛ ተግባራዊ እንዲሆኑ ኮንዱሲቭ ኤንቫይሮንመንት ይፈጥራል እንጂ መንግስት ኢትዮጵያን አንኤምፕሎይመንት በራሱ ብቻ የመፍታት አቅምም አይኖረውም ደግሞም ልፈታም አይችልም። አቶ ጌታቸው ኢትዮጵያ የስራ አጥነት ነሳቤ እንደገና ልትበይን ይገባል የሚል አቋም አላቸው። እኛ የኤምፕሎይመንት ዳታችን ነው ችግር ያለብን ኢኮኖሚክ ስትራክቸራቸው ዲፍረንት በሆኑ ሀገራቶች ዴፊኔሽኑም ዲፍረንት ነው። አናላይዝ የሚያደርጉበትም ወይ ዲፍረንት ነው። ለእኛ ኢኮኖሚ ግን ቅጥር ማለት ምን ማለት ነው? ስራ አጥነት ማለት ምን ማለት ነው? የሚለው ዲፋይን መደረጋል። ከዛ ውጭ እነዚህ ሁለት ፊገሮች ለማወቅ መጀመሪያ ማወቅ ያለብን አኪሬት ኦር ደግሞ ፕሪሳይዝ የሆነ ኢስትሜት የኢንፎርማል ማርኬቱ ኢንፎርማል ሴክተሩን ሳይዝ እና አት ሊስት መገመት ሊቻልባቸው ሞዴሎች አሉ። ግሎባል ኢምፕልመንት የተደረጉ የኢንፎርማል ሴክተሩን መጠን መገመት መቻል አለብን። ሌላኛው በግብርናም ሆነ አርብቶ አደር አካባቢ ያለ ተደራራቢ ግን ደግሞ በምርታማነት ላይ ግብአት የማይጨምረውን ሌበር መጠንም መገመት መቻልል። አሁን አኪውሬት ፊገርስ ላይኖሩ ይችላሉ፣ ግን ግምት ይኖረን ይገባል። አትሊስት ተቀራራቢ ግምት በጊዜ ሂደት እያዳበርነው እያዳበርነው የምንሄድ ግን ደግሞ አትሊስት ተቀራራቢ ለፖሊሲ ማውጣት የሚጠቅም ኢንዲኬቲቭ የሆነ ፊገር መስጠት የሚችል ግምቶች መኖር አለባቸው። አድማጮች፣ የዛሬው መሰናዶ ተጠናቀቀ። ጤና ይስጥልኝ።